በዛሬው ዘገባ ላይ ሞ ኢብራሂም በሰጡት ገለጻ በተለይ በኢትዮጵያ ላይ ብዙ የተሻሻሉ ነገሮች እንዳሉ ቢገልጹም ያልተሻሻሉምና ወደፊት መሻሻል ያለባቸው ብዙ ጉዳዮች እንዳሉ ጠቅሰዋል። እንግዲህ ከእነዚህ መካከል አንዱ በብሔራዊ ደህንነትና በሕዝብ ተሳትፎ በኩል የተመለከቱትን ጭምር ነው። የዘንድሮው አመታዊ ዘገባ ያተኮረው ምን ላይ ነው? ባር ቀደም ነጥቦች አሉት። አንደኛው ደህንነት፣ ይህም የገበላይነትን ነው። ሁለተኛው ደግሞ ተሳትፎና በሰብአዊ መብቶች ላይ። ሶስተኛው ደግሞ ዘላቂ የምጣኔ ሀብትና እድል ነው። አራተኛው ደግሞ የሰው ልማት ላይ ነው። በእነዚህ አራት ነጥቦች ላይ ነው የሚያተኩረው። ግን እነዚህ አራት ነጥቦች ደግሞ ለየብቻቸው በተለያዩ ነጠላ ነጠላ ሁኔታዎች ይሄዱ እና በዚያ ላይ ነው መመዘኛ የሚደረገው እና በእነዚህ በአራቱ ሁኔታዎች ላይ ነው ያመዘነው። በእነዚህ በአራቱ ባደረ ምዘናዎች በእርግጥ በአፍሪካ ውስጥ ብዙ የተሻሻሉ ነገሮችም አሉ፣ መሻሻል ያለባቸውም አሉ። እንደገና ደግሞ ትንሽ በፊት ከነበረባቸው ደግሞ ወደ ኋላ የተጎተቱ ነገሮች እንዳሉ ነው የገለጹት። ሞ ኢብራሂም ባለፉት አምስት ዓመታት ዘላቂ የኢኮኖሚ ድል በአፍሪካ ማሽቆልቆል አሳይቷል የሚል ነገር ዘገባው ላይ ወጥቷል። የገጠሩንም ዘርፍ እንደዚሁ ተመልክቷል። በዚህ ረገድ ይሄ ዘገባ ምንድን ነው የሚለው ሞ ኢብራሂም ራሳቸው ዛሬ በሰጡት መግለጫ ላይ ምንድን ነው የሚሉት ከሁለት ሺህ አስራ አራት በጎርጎረሳዊ ዘመን አቆጣጠር ማለት ነው በአፍሪካ ውስጥ የገጠር ልማት ጥሩ ሁኔታዎችን እያሳየ በመጓዝ ነበር። ከሁለት ሺህ አስራ አራት የጎርጎረሳዊ ዓመት በኋላ ግን ባለፉት አምስት አራት ዓመታት በአፍሪካ ውስጥ የገጠር ልማት ላይ ዘላቂነት ያለው እድገት በፍጹም አልታየም። ወደኋላ እየተጎ የተጎተተ ነው ብለው ነው ያቀረቡት። ለእነዚህም ደግሞ ምክንያቶች አሏቸው። አንዳንዱ ምክንያቱ ስበስ፣ ጦርነት፣ ከአካባቢው ጋር ባሉ የመልካም አስተዳደር ጉድለት፣ እነዚህ በሙሉ ለዚህ ሁሉ እና መንግሥት ደግሞ ልማት መጀመሪያ ዲሞክራሲ በኋላ ብሎ የጀመረው ሂደትም ቢኖር እነዚህ ሁለቱ ተመጣጣኝ ሆኖ ባለመሄዳቸው ብዙ ችግሮች ስለተፈጠሩ በዚህ ምክንያት ነው የተጎተተው ነው የሚሉት። ትምህርትና ስልጠና ላይም በተወሰነ መንገድ ትኩረት አድርጓል ይሄ ዘገባ አፍሪቃ በፍጥነት የሚያድግ የወጣ ህዝብ ስላላት ትምህርትና ስልጠና ላይ ትኩረት ሊደረግ ይገባል። የትምህርት ፖሊሲዋንም ልትመለከት ልትፈትሽ ይገባል የሚል ስሜት አዝሏል። በትምህርት ደረጃ ካየ ነው በአንዳንድ ሀገሮች ውስጥ ለምሳሌ እንደ ዚምባብዌ እንደ ጋና ወይም እንደ ናይጄሪያ ያሉ ሀገሮችን ከወሰድን ናቸው፣ በትምህርት ደረጃ በኩል ከፍተኛ ውጤትን የሚያሳዩ ናቸው። ብዙ እንትን አለ። በሌሎች የአፍሪካ ሀገሮችም ወጣቱ በትምህርት ያለው ተሳትፎ ከፍተኛ ቢሆንም ለወጣቱ ችግር የፈጠረው የስራ ተሳትፎ አለመኖሩ ነው። ተመርቀው የሚወጡ ተማሪዎች ስራ የማግኘት እድላቸው የጠበበ ነው። ይሄም ምክንያቱም መንግስት በዚያ ላይ ከፍተኛ ትኩረት አልሰጠም እና በትምህርት ደረጃ የሚደረጉት ጥረቶች ከፍተኛ ነው፣ ግን የምሩቃን የስራ የሚያገኙበት እድል እየጠበበ በመሄዱ በሀጉሪቱ ውስጥ ከፍተኛ ችግር እንዳለ ነው የሚና የተናገሩት። ለዚህ ሁሉ መሰረታዊ የሚሆነው ምንድን ነው? ሞ ኢብራሂም ያሉት አዲሱ ትውልድ በአዲሱ ትውልድ መመራት አለበት። በተለይ ከስልሳ እና ከስልሳ አምስት አመት ዕድሜ በላይ ያላቸው አፍሪካውያን ከስልጣን ኮርቻቸው እየወረዱ ለአዲሱ ትውልድ ስልጣን ካላስረከቡ በአፍሪካ ውስጥ ምንም አይነት ለውጥ ወደፊት ማየት አይቻልም ነው ያሉት። ድልነሳ ጌታነህ፣ ከለንደን ለሰጠኸኝ ማብራሪያ በጣም አመሰግናለሁኝ። መልካም ቀን።